የሶማሊያን ጦርነት ሽሽት በጎርጎሮሳውያኑ 2008 ዓ.ም የተሰደደው የ47 ዓመቱ ጎልማሳ አብዲ በወቅቱ በሶማሊያ የሚንቀሳቀሰው ሚሊሻ ቡድን አፍኖ ይወስደኛል የሚል ፍርሃት ነበረበት። ዋና መስሪያ ቤቱ ኬንያ በሚገኘው የንግድ ድርጅት ውስጥ ይሰራ የነበረው አብዲ በዓለም እጅግ ግዙፍ ወደሚባለውና ዳዳብ ኬንያ ወደሚገኘው የስደተኛ ጣቢያ ተሰደደ። አብዲ ከአባቱ፣ ከወንድሞቹ፣ ከወንድሞቹ ልጆች በአጠቃላይ ከ24 ቤተሰቡ አባላት ጋር በመሆን የሶማሊያን ጦርነት ሸሽተው ሲሰደዱ በመንገድ ላይ ተጠፋፍተዋል። አብዲ ቤተሰቦቹን ለማግኘት ብዙ ጊዜ ቢጥርም አልተሳካለትም። ሪፍ ዩናይት የተሰኘው ድርጅት በሚሰጠው የሰዎች ማገናኛ የኢንተርኔት መረብ አገልግሎት በኩል ቤተሰቦችን ማግኘት ትችላለህ ተብሎ ቢነገረውም መረቡን በመጠቀም አገኛቸዋለሁ የሚል እምነት አላደረበትም። በአንድ ሌላ የማገናኛ ድርጅት በኩል ቤተሰቦችን ለማግኘት ሞክሬያለሁ። አሁን ደግሞ አንዱ ሌላም የተጠፋፉትን የሚያገናኝ ድርጅት አለ ሲል ነገረኝ። ቤተሰቦችን ልታገናኘኝ አትችልም ስል ነው የመለስኩለት። ነገሩ እንዴት እንደሚሰራ በደንብ አስረድቶኛል። እኔ ግን ብዙም ስላላመንኩት ጉዳይ ብዬ በደንብ አላዳመጥኩትም። ግን ከጥቂት ቀናት በኋላ ስልክ ላይ ከሪፍ ዩናይት አንድ መልእክት አገኝ ሲል አብዲ ለዶቸበለ በሰጠው ቃለ ምልልስ ተናግሯል። መልእክቱ በመንገድ ላይ ስለጠፋው ወንድሙ ነበር። ከዚያ ጊዜ ጀምሮ ይህ ድርጅት አብዲ የጠፉበትን አብዛኞቹን የቤተሰቡን አባላት አግኝቷል። በዓለማችን ወደ 65.3 ሚሊዮን ሰዎች ሳይወዱ ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ያወጣው መረጃ ያሳያል። ከነዚህ ሰዎች መካከል መካከል ደግሞ ከ50 በመቶ በላይ የተሰደዱት ከተለያዩ የአፍሪቃ እና ከመካከለኛው ምስራቅ ሀገራት ነው። ብዙዎቹ በስደት ወቅት ከቤተሰብ አባሎቻቸው ጋር ተለያይተዋል። ሪፍ ዩናይት ሰዎችን የሚያገናኘው የአጭር መልክቶችን በመላኪያው ኤስኤምኤስ አሊያም ዩኤስኤስዲ በተሰኘው የመገናኛ መረብ መሆኑን የተቋሙ የህዝብ ግንኙነት ኃላፊ ኤዳ ጀንግለ ዶቸበለ ገልጸዋል። ይህ የተጠፋፉ ሰዎችን የሚያገናኘው የኢንተርኔት መረብ የተመሰረተው በጎርጎሮሳዊ ቢያኑ 2008 ዓ ም ዴቪድ እና ክሪስቶፈር በተባሉ ሁለት ወንድማማች የዴንማርክ ዜጎች ሲሆን እነዚህ ወንድማማቾች ከቤተሰቡ ያገናኙት የአፍጋኒስታን ዜጋ አሁን ኤሪክሰን ከተሰኘ የስልክ ኩባንያ ድጋፍ በማግኘት በዓለም ዙሪያ የተፈናቀሉ ሰዎችን ለመርዳት የመገናኛ መረብ በመገንባት ላይ ይገኛል። በስማርት ስልኮች አገልግሎትን የሚሰጠው ሪፍ ዩናይት የተሰኘው የመገናኛ መረብ አጭር የጽሁፍ መልእክቶችንና በሀገር ውስጥ የቀጥታ የስልክ ግንኙነት አገልግሎቶችን ይሰጣል። ሪፍ ዩናይት የመገናኛ መረብ ድርጅት ውስጥ ከ600 ሺህ በላይ ሰዎች ያለምንም የኢንተርኔት አገልግሎት መመዝገባቸውን የድርጅቱ ኮሚኒኬሽን ኃላፊ ኤዳጀንግ ገልጸዋል። ለምሳሌ በኬንያ ዳዳብ በሚገኘው የስደተኞች መጠለያ ጣቢያ ውስጥ ስደተኞች በማንኛውም አይነት የተንቀሳቃሽ ስልክ ዩኤስኤስዲ በተሰኘው የመልእክት ማስተላለፊያ መረብ አገልግሎት ማግኘት ይችላሉ። እንደ ኢራቅ፣ ሶማሊያ፣ ኬንያ ና ዴሞክራቲክ ሪፐብሊክ ኮንጎ ባሉ ሀገራት ውስጥ የተፈናቀሉ ሰዎች የጠፉ የቤተሰብ አባላትን የአጭር የጽሁፍ አገልግሎት ማለት ኤስኤምኤስ፣ እንዲሁም ዩኤስኤስዲ የተሰኘውን ፕላትፎርም ማለትም የመረጃ መድረክን በመጠቀም የስልክ አገልግሎትን መጠቀም ይችላሉ። ሪፍዩናይት የተሰኘው የመገናኛ መረብ ማንበብና መጻፍ የማይችሉ ሰዎች መጠቀም እንዲችሉ ድምፅን በመጠቀም ብቻ መረቡ ግልጋሎት ማግኘት እንዲችሉ ድርጅቱ እየሰራ መሆኑ ተመልክቷል።